ፖሊስ በተለያዩ ወንጀሎች ጠርጥሬያቸዋለሁ ያላቸው አቶ ዘመነ ካሴ ዛሬ ለሁለተኛ ጊዜ ፍርድ ቤት ቀርበዋል። ጥብቃቸው አቶ በሙሉ ታደሰ ለአሜሪካ ድምፅ በሰጡት አስተያየት ፖሊስ ከባንክና ከብሔራዊ መረጃ ደህንነት አገልግሎት ተጨማሪ መረጃ ያስፈልገኛል ሲል የ14 ቀን ጊዜ ቢጠይቅም ፍርድ ቤቱ ግን የሰጠው የሰባት ቀን ቀጠሮ መሆኑን ገልጠዋል መስከረም 11 በቁጥጥር ስር መዋላቸው የተገለጸው አቶ ዘመነ ካሴ ለመጀመሪያ ጊዜ ፍርድ ቤት የቀረቡት ከአስር ቀናት በፊት ነበር። አስቴር ምስጋናው ተከታዩን አድርሳናለች። ፍርድ ቤት በአቶ ዘመነ ካሴ ላይ ተጨማሪ ምርመራ ለማካሄድ ከተጠየቀው የ14 ቀናት ጊዜ ሰባቱን የፈቀደው ጠበቃቸው በሙሉ ታደሰ ለአሜሪካ ድምፅ እንዳብራሩት ፖሊስ አቶ ዘመነን በተለያዩ ወንጀሎች እንደጠረጠራቸው ለፍርድ ቤት አስረድቷል። የታጠቁ ቡድኖችን በህቡ በማደራጀትና ሁከትና ብጥብጥ ማነሳሳት የሚሉትን ጨምሮ ፖሊስ አቶ ዘመነ ተጠረጠሩባቸው ያሏቸው ወንጀሎች ለፍርድ ቤት መዘርዘሩን አቶ በሙሉ ጠቅሰዋል። ው የሚለው በአጠቃላይ ለዛሬም የጊዜ ቀጠሮ መጠየቂያ አድርጎ ካቀረቡ ላይ መመልከት እንደምንችለው የህገ መንግስት ስልጣን ተግባራዊነት ማሰናከል፣ ህቡ የሆኑ ማህበሮች ወይም መሳሪያ የታጠቁ ቡድኖች ማደራጀት፣ ወንጀል እንዲፈጸም በአደባባይ በመቀስቀስ በመንግስት ላይ እንዲነሳ ማድረግ፣ የተንኮል ድርጊቶች ኬላዎችን አቋቁሟል በሚል ነው ፍርድ ቤት የጊዜ ቀጠሮውን እንዲሰጠው የጠየቀ። አቶ ዘመነ ካሴ መቀመጫውም በጎረቤት ኤርትራ አድርጎ በቀድሞው የኢትዮጵያ መንግስት ላይ የትጥቅ ትግል ያካሄደው የአርበኞች ግንቦት ሰባት ንቅናቄ አባል ሁነው ቆይተዋል። እሳቸውና ሌሎች አጋሮቻቸው ወደ ኢትዮጵያ የተመለሱትም በ2010 የተከሰተውን የመንግስት ለውጥ ተከትሎ ነው። የአማራ ክልል ፖሊስ ከሁለት ሳምንታት በፊት በሰጠው መግለጫ አቶ ዘመነ ካሴ መስከረም 11 በቁጥጥር ስር መዋላቸውን ከመግለጽ ውጭ አላብራራም በዛሬው የፍርድ ቤት ውሎ ፖሊስ ምርመራዬን አልጨረስኩም በማለት ተጨማሪ የ14 ቀን የጊዜ ቀጠሮ እንዲሰጠው መጠየቁን ጠበቃ በሙሉ ታደሰ ከችሎቱ በኋላ ለአሜሪካ ድምፅ ተናግረዋል ፖሊስ ለምርመራ የላኳቸው ሰዎች አሉ እነዚህም ምርመራ እያጣሩ ነው ሌላም ከተቋማት ከብሔራዊ ደህንነት ማስረጃዎችን አመጣለሁ ከባንኮች ማስረጃዎችን አመጣለሁ በሚል አቅርቧል ከነዚህ ማስረጃዎች ተነስቼ በተጨማሪ ቃል ይቀበላሉ በሚል ነው ጊዜ አስፈልጎኛል እና ያስራራቀን ጊዜ ሊሰጠኝ ይገባል በሚል ያቀርበው። እኛ ደግሞ የጊዜ ቀጠሮ ሊሰጥ አይገባም የምንልባቸውን ምክንያቶች አቅርበናል። ለእነዚህ ምክንያቶች መካከል ምርመራው የሰነድ ማስረጃዎች ይመጣሉ የተባሉ ከመንግስት ተቋም ስለሆነ ተጠርጣሪዎች በዋስ ሊወጡ እነዚህን የሰነድ ማስረጃዎች ሊያጠፉ የሚችሉ አይደለም። የሰው ምስክሮችንም በተሰጠው የአስር ቀን ጊዜ ውስጥ ማጠናቀቅ ይችል ነበር። ስለዚህ የተጠየቀው የጊዜ ቀጠሮ ሊሰጣ ይገባል በሚል ክርክር ተደርጎበት ፍርድ ቤቱ የግራቀኛችን ክርክር ሰምቶ ፍርድ ቤቱ አስፈላጊ ነው ያለውን የሰባት ቀን ጊዜ ቀጠሮ ሰጥቷል። ግራቀኙን ያደመጠው የባህር ዳር እና አካባቢዋ ከፍተኛ ፍርድ ቤት ፖሊስ ከተጠየቀው የ14 ቀናት ተጨማሪ የምርመራ ጊዜ ሰባት ቀናት በመፍቀድ ፖሊስ መረጃውን አጠናክሮ እንዲመጣ ለጥቅምት አንድ ቀን ትእዛዝ ሰጥቷል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር